አውሮፓና ጀርመን። ዛሬ በአውሮፓና ጀርመን ዝግጅታችን የምናስተዋውቃችሁ እንግዳ ዶክተር አበበ ኪቢ ገመቹ ከኢትዮጵያ ወደ ጀርመን የመጡት የዛሬ 14 ዓመት ነው። የጀርመንኛ ቋንቋ ትምህርት እድል አግኝተው ነበረ። ያኔ ርዕሰ ከተማ በርሊን የመጡት ቋንቋ እየተማሩ የጥገኝነት ማመልከቻ አስገቡና ባልጠበቁት ሁኔታ በአጭር ጊዜ ውስጥ ተቀባይነት አገኙ። ይህ እድልም የልጅነት ምኞታቸውን ለማሳካት ምቹ ሁኔታ ፈጠረ። ሕክምና የመማር ፍላጎት ነበራቸውና ደቡብ ምዕራብ ጀርመን ለሚገኘው ለሃይደልበርግ ዩኒቨርሲቲ አመልክተው ተቀባይነት አገኙ። እዚያም ለሰባት ዓመታት የሕክምና ትምህርት ተከታትለው ተመረቁ። ዶክተር አበበ የትምህርቱ ሂደት ምን ይመስል እንደነበረ እንዲህ ያስታውሳሉ። እዚያ ሀገር እንግዲህ ሕክምና ሲማር ሰው ሶስት ሌቭል አለው። መጀመሪያ አንደር ግራድዌት፣ ከዛ በኋላ ደግሞ ክሊኒካል ዋን እና ክሊኒካል ቱ የሚባል አለ። አሁን እንኳን ተቀይሯል። ከዛ በኋላ ኢንተርኔሽፕ አለ። አራት ሌቭል ነበረው እኔ ተማርኩበት ጊዜ ማለት ነው። በትምህርቱ ደግሞ ፈተናው አጠቃላይ የጀርመን ስታት ኤግዛም ነው የሚባለው፣ እንደ ብሔራዊ ፈተና ማለት ነው። የመጀመሪያ ሁለት አንደር ግራጅዌት ሲጨርሰው ብሔራዊ ፈተና ይቀመጣል። የመጀመሪያውን ክሊኒካል ይር ሲጨርስ ደግሞ ብሔራዊ ሌላኛውን ብሔራዊ ፈተና ይቀመጣል። ከዛ ሁለተኛውን ከጨረሰ በኋላ ነው ወደ ኢንተርንሽፕ የሚገባው በአጠቃላይ ሕክምና ነው የሚጨርሰው። ከዛ በኋላ ከኛ ሀገር ለየት የሚለው የመጀመሪያውን ስራ ሲፈልግ ወደሚፈልገው ሙያ ነው የሚሄድ። እኛ ሀገር ለምሳሌ ኢትዮጵያ አንድ የሐኪም አጠቃላይ ሐኪም ሆነው ሁለት አመት ሶስት አመት አገልግሎ ነው ወደ ስፔሻሊቲ የሚመለሰው። እዚህ ሀገር ግን አንድ ሀኪም ኢንተርንሽፑን እንደጨረሰ ወደሚፈልገው ፊልድ ነው አፕላይ የሚያደርገው የሚያመለክተው። ከዛ በኋላ ቦታውን ካገኘ በኋላ ለዛ አሲስታንት ሆኖ ይቀጠራል ማለት ነው፣ ረዳት ሆኖ ይቀጠራል። ከዛ በፕሮሰስ እንግዲህ ፈተናውን ሲጨርስ፣ ክራይቴሪያውን ሲያሟላ ወደ ስፔሻሊቱ ይሄዳል ማለት ነው። የዶክተር አበበ ምኞት ህክምና ማጥናት ቢሆንም በተለይ ቀልባቸው ያረፈው የልብ ቀዶ ህክምና ላይ ነበረ። የሰባት አመቱን ትምህርት ከጨረሱ በኋላም በዚሁ ላይ ያተኮረ ትምህርት ተከታትለው የልብ ቀዶ ሐኪም ለመሆን በቁ። ዶክተር አበበ ህክምና የመማር ፍላጎቱ ያደረባቸው የመለስተኛ ሁለተኛ ደረጃ ተማሪ ሳሉ አንስቶ ነው። ያኔ በልጅነት እድሜያቸው ያዩት በዚህ ሙያ ለመሰማራት ምክንያት ሆነኝ ይላሉ። ሰባተኛ ክፍል እየተማርኩ እህቴ አስመ ነበረባትና ጳውሎስ ሆስፒታል ሄደን አስሟ ተነስቶባት ሐኪሙ እስኪመጣ በጣም ረጅም ጊዜ ጠይ ከተቀሰቀሱ እስኪመጣ እና እኔ ደግሞ ያኔ ስለ ህክምና እውቀቱ ስላልነበረኝ ልጅም ስለነበረ ትሞታለች የሚል ፍርሃት ነበረኝ እና ያ ቁጭትም አለብኝ መሰለኝ እህቴ እንዳትሞት የሚል ሀሳብ አደረብኝ። ከዛ በኋላ ሐኪሙ በሽተኛ መርዳት አለብኝ የሚል የወሰንኩት ያኔ ነው። የልብ ቀዶ ህክምናን ያጠኑትም በምክንያት እንደነበረ ይናገራሉ። የልብ ቀዶ ጥገና በጣም ፍላጎቱ ነበረኝ። ምክንያቱም አባቴ በልብ በሽታ ነው የሞተው። በዛ ምክንያት መርዳት የሚችለው ካለ በሚል ነው። ያንን ቁጭት ይመስለኛል የልብ ህክምና ወደ ልብ ህክምና እንድመራ ያደረገኝ ዶክተር አበበ ከዛሬ አራት ዓመት ወዲህ በደቡብ ምዕራብ ጀርመኑ በካይዘርስ ላውተርን ከተማ ውስጥ በሚገኘው ቬስትፋልስ ክሊኒኩም ካይዘርስ ላውተርን በተባለው አጠቃላይ ሆስፒታል ውስጥ የልብ ቀዶ ህክምና አገልግሎት እየሰጡ ነው። የልብ ቀዶ ሐኪም ከመሆናቸው በፊትም አሁን በሚሰሩበት ሆስፒታልና በሌሎችም ሆስፒታሎች ውስጥ አገልግለዋል። ቬስትፋልስ ክሊኒኩም ካይዘርስ ስፔሻላይዝ ከማድረጌ በፊትም አንድ አምስት አመት እዛ ሰርቻለሁ። ከዛ በኋላ አራት አመት ማለት ነው የጀመርኩት እርግጥ ቮፐርታል ነው። ከዛ ደግሞ ዩኒቨርሲቲ ኦፍ ማይንስም ሰርቻለሁ ተምሬ ያለሁ። ከዛ ቬስትፋልስ ክሊኒኩም ከዝላውተ ጨረስኩ። የተለያዩ ሆስፒታሎች ውስጥ ተቀጥረው የመስራት እድሉ አጋጥሞታል። ስፔሻላይዝም አድርገዋል። ግን እንደ ውጭ ዜጋ ከአፍሪቃ እንደመጣ ስደተኛ ቶሎ ተቀባይነት የማግኘት እድሉ አለ ጀርመን ውስጥ። እንደ በርሶ ሁኔታ እንደ ምን የተለየ ነገር ገጥሞታል? እርግጥ እንደዚህ አይነት ቦታ ላይ ጠቆር ብለሽ ስትታይ፣ ወይ ከአፍሪካ መምጣት ሲሆን ሰው የመደንገጥ ባህሪ ያሳያል። ግን ስራሽ ከታየ በኋላ ያለሽበት ቦታ ችሮታሽን ካዩ በኋላ ተቀባይነቱ ትልቅ ነው። ምንም ብዙ የሚጋነን ነገር አላየውም። ለስራ ላይም ተጽዕኖ አላመጣብኝ። ለምሳሌ ኦፕሬሽን አድርጊያቸው ድነው የሚወጡ ሰዎች በጣም አመስግነውኝ ደስተኛ ነ ወይ እዚህ ሀገር የመኖር ወደፊት ወደ ሀገር የመመለስ ትፈልጋለሁ ወይ እንዳንተ አይነቱ ሀገር ቤት ገር ላይ ትፈልጋለች እንደዚህ የሚል አስተያየት ይሰጣሉ። እኛም እንፈልጋለን ይላሉ ግን ያው ጥሩ ፖዚቲቭ ፊድባክ ነው የማገኘው። ዶክተር አበበ በጀርመን በሕክምና ስራ ውስጥ በተሰማሩባቸው ጊዜያት ብዙ አስተማሪ፣ አስደሳችና አሳዛኝም ገጠመኞች አሏቸው። ከመካከላቸው እጅግ የተደሰቱበትንና ያዘኑበትን አካፍለውናል። ተደሰትኩበት የሚለው አንድ ጊዜ ከአለቃዬ ጋር ሆነን ኦፕሬሽን አድርገን ከጨረስን በኋላ በሽተኛው አይሲዩ ከገባ በኋላ ኢንቴንዚቭ ኬር ዩኒት ከገባ በኋላ የልቡ መስር ወይም ማዮካርዱ ተቀደደ እና ደማ። ያንን እንደገና ከፍተን ለመስፋት ሞከር ከዛ ተስፋ ቆርጦ አለቃዬ ፕሮፌሰር ዳም ይባላል በቃ ቶ ብሎ ትቶት ሄደ። ከዛ እኔ ከአንድ ከግብፅ የመጣ ረዳት ነበረ። ከሱ ጋር ሆኜ በቃ ሞት ብሎ ትቶት ሄደው እንደገና ሰፍቼ ያ ሰውዬ ድኖ በእግሩ ወጥቶ አይቼዋለሁ እሱ አንድ በጣም ደስ ያለኝና በዛም ምክንያት ሽልማት ያገኙበታል እሱ በጣም ማረሳው አጋጣሚ ነው። ይህ ምን ያህል ተቀባይነቱ ወይ በልጥ እንዲጨምር አደረገ? እንደው ምን አይነት ስሜት ፈጠረ በአካባቢው? በፊትም እርግጥ እኔ አለቃዬ አብሬ ብዙ ዓመት ሰርቻለሁ ከዩኒቨርሲቲ ኦፍ ማይንስ ወደዚህም ስንቀየር አብረን ነው የመጣ ነው። ወደዚህ አለቃ ሆኖ ሲመጣ ይዞ የመጣው እሱ ነው። ብዙ ስለምንታወቅ ያው እንደ አባትና እንደ ልጅ ነው የምንተያየው። ጥሩ ግንኙነት አላችሁ? በጣም ጥሩ ግንኙነት አለና። እስካሁን እንግዲህ ጥሩውን አጋጣሚ ነው የነገሩን። ያዘኑበት እስኪ? የለም ዲዩቲ ላይ ሆኜ አንድ ጊዜ ወጣት እድሜው አርባ አካባቢ በእግሩ ዝም ብሎ ትንሽ ራሴን አሞኛል ብሎ መጥቶ እዛው ቁጭ ባለበት ራሱ ሳተ። ከዛ ከዛ ሁሉን ያላደረግነው ነገር የለም ግን መልስልን እናድን፣ አልቻለም። ከዛ በኋላ ሲመረመር ግን ያው የልብ ችግር ነበር። ልቡ ነው በጣም የተጎዳ ወጣት መሆኑ፣ እና የነበረው ሁኔታ ትንሽ ከበድ ይል ነበር። ለቤተሰብ መንገሩ ሞተ ብሎ ትንሽ ያሳዝን ነበር። ሰላሌ፣ ገብረ ጉራቻ ከተማ የተወለዱት ዶክተር አበበ የአንደኛ ደረጃ ትምህርታቸውን በዚሁ ከተማ ነው የተማሩት። መለስተኛ ደረጃ ትምህርታቸውን ደግሞ አዲስ አበባ በሚገኘው አርበኞች ሁለተኛ ደረጃ ትምህርታቸውን በኢትዮጵያ ትቅደምና በእንጦጦ አጠቃላይ ሁለተኛ ደረጃ ትምህርት ቤቶች ነው የተከታተሉት። ከፍተኛ ትምህርታቸውን በውጭ ሀገር የመማር ምኞታቸውን አሳክተው የልብ ቀዶ ጥገና ሐኪም ለመሆን የበቁት ዶክተር አበበ የስኬታቸውን ሚስጥር የዓላማ ጽናት ይሉታል። የስኬት ቁልፍ ነው ብዬ የምለው ተስፋ አለመቁረጥ የፈለጉትን ደረጃ ምንም ቢከብድ ምንም ቢጨልም እንደሚነጋ እንደሚበራ ጠንክሮ ከሰራ ሰው የፈለገበት ደረጃ መድረስ እንደሚችል ምንም ቢከብድ ምንም ጨልሞ ቢታይ ነገ ብርሃን እንደሚታይ እንደሚበራ ይህንን በአእምሮ ውስጥ አስቀምጦ ጥርስ ነቅሶ ወደፊት በማየት ጠንክሮ ማጥናት መስራት የጊዜውን ደስታና በጊዜ የሚገኘውን ጥቅም አለማየት ወደፊት እዚህ የሚፈልገው ደረጃ ደርሳሉ ብሎ ማሰብ ተስፋ ለመቁረጥ ነው። በተለይ ጀርመን በስደት ለመጡ ወጣት ኢትዮጵያውያን ከእርሳቸው ተሞክሮ በመነሳት የሚሰጡት ምክር አላቸው። መጀመሪያ ሁል ጊዜ ከባድ ነው። ምንድን ነው መደረግ ያለበት ብዬ በኔ እምነት የማየው የሚያውቁትን ማማከር እዚህ ሀገር የኖሩትን ልምድ ያላቸውን፣ ጥሩ የተሳካላቸውን መስመር ላይ የገቡትን ከህብረተሰቡ ጋርም ደግሞ ኢንተግሬት አድርጎ መኖር የጀመሩ ሰዎችን ማማከር። የሁሉም በር ቋንቋ ነው። ሰው ቋንቋ ማወቅ ግዴታ ነው። ከባድም ቢሆን ከዛ በኋላ ደግሞ እዚህ ሀገር እንደሚታወቀው ትምህርት ነፃ ነው። መማር የፈለገ ሰው የሚከለክለው የለም። እርግጥ ወረቀት እስኪያገኙ ትንሽ ሊያስቸግር ይችላል። ያ ወረቀት እስኪሳካ ደግሞ የቋንቋ ትምህርት በቤተክርስቲያኖች አሉ፣ እነ ካሬታስ እነሱ ያስተምራሉ። ንግጥ እንደ ድሮ እድሉ ሰፊ አይደለም፣ ግን የተለያዩ ሚንሶች አሉ። መማር ፍላጎቱ ያለው በርትቶ ወደዛ አቅጣጫ ቢሄዱ የቋንቋው ትምህርት ላይ ትኩረት ቢያደርጉ አዲስ የሚመጡ ሰዎች ይህንን ነው ምክር በዚህ ሙያው ምናልባት ኢትዮጵያውያንን የመርዳት እድሉ ገጥሞት ይሆን? ምን ያህልስ ይረዳሉ? እኔ ፈቃደኛ ነኝ መርዳት የሚችለውንና መረዳት የሚችል ከኢትዮጵያም ብዙ ጊዜ ይጠይቁኛል። አድቫይዝም አደርጋለሁ። በኢሜይልም በስልክም መደረግ ያለበትን እመክራለሁ። ምክር የጠይቁኝን አድቫይዝ አደርጋለሁ። በተለየ ደግሞ ከሀረር አደሬ ነው፣ እዚህ ጀርመን ለአጋጣሚ መጥቶ እኔ የሚሰራበት ዩኒቨርሲቲ ኦፍ ማይንስ ያኔ እዛ ነበረ ለህክምና የመጣው ከዛ ሲያየኝ፣ አላህ ነው እዚህ ቆሞ የጠበቀኝ ነው የመሰለኝ። አንተስ አገኝ ነው ያለኝ። ከዛ ሀያ አምስት ሺህ ወሮ መክፈል ነበረበት። እሱ እንዲሰረዝለት አድርጌ ኦፕሬሽን አድርጎ ድኖ አሁን ኖርዌይ ነው ያለው መሰለኝ። አሁን ልጁ ወደ ኢትዮጵያ የተመለሰው አይመስለኝም። ወደ ኖርዌይ ነው ያን ሄደው። የሳምባድ ቱቦ ውስጥ ነበር ደሞ ያጋው። እሱን አውጥተንለት ድኖ በሰላም ወደ ኖርዌይ ይሄደዋል። ዶክተር አበበ በአሁኑ ጊዜ ከሙያ ባልደረባቸው ጋር እዚሁ ጀርመን የግል ክሊኒክ ለመክፈት በዝግጅት ላይ ናቸው። ምናልባትም ከስድስት ወር በኋላ ይከፈታል ብለው ይጠብቃሉ። ያም ሆኖ የዶክተር አበበ የወደፊት እቅድ እዚሁ ጀርመን መቆየት ብቻ አይደለም። ሀገራቸው ተመልሰው በሙያቸው የማገልገል ሀሳብም አላቸው። ባለትዳርና የሁለት ልጆች አባት ዶክተር አበበ እቅዳቸው እንዲሳካ በመመኘት በዚሁ የምለያችሁ፣ ሂሩት መለሰ ነኝ። ደህና ቆዩኝ።